የአሜሪካ ድምፅ ነው። በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ታህሳስ 29 2016 ዓ ም ዝግጅታችን ጀመረ። ¶¶ በጎንደር ግጭት ሰዎች መሞታቸውን ነዋሪዎች ገለጹ ጠንከር ያለ የተኩስ ልውውጥ ነበረ ከባድ መሳሪያ ከሁለት አቅጣጫ ነበር የሚተኮሰው እስከ ትናንት እስከ ማታ ነበር እስከ ሁለት ሰዓት ዛሬ ጠዋት ለምሳሌ ነበር አሁን ዛና ዝምተዋል በጣም ብዙ የቆሰለ ሰው እንዳለ የነገሩ ሆስፒታል ላይ እና ጥሩ አልነበረም በዓሉ ብዙ ሰው ተደናግቷል በዓል በዓል አይመስልም የሰማችኋቸው ስማቸው እንዳይገለጽ የጠየቁ የአካባቢው ነዋሪ ናቸው። በዚህ ዙሪያ የያዝነው ዘገባ በአብይ ርዕሳችን ይቀርባል። ከቁልቢ መልስ ታግተው የቆዩ 11 ሰዎችም ተለቀዋል። እነዚህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን፣ ፕሮግራሙን በመምራት አብሬያችሁ የሚቆየው ስመኝሽ የቆየነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። እንግዱ ወልዴ ለዜናው እዚሁ አጠገቤ ይገኛል። የምሽቱ የፕሮግራም ዋና አዘጋጅ ቆንጅ ይታየናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብራችሁን እንድትቆዩ እጋብዛለሁ። አሁን በቅድሚያ ለዋና ዋና የዓለም ዜናው ወደ እንግዱ በድጋሚ እንደምናመሻችው የሶማሊያው ፕሬዚደንት አስመራ መግባታቸው ሲታወቅ የሶማሊላንዱ የመከላከያ ሚኒስትር የኢትዮጵያውን ስምምነት በመቃወም ስልጣናቸውን ለቀዋል። እስራኤል አንድ የሂዝቦላን አዛዥ ገደለች፣ እንዲሁም አሜሪካ ከሀምሳ ዓመታት በኋላ መንኮራኩር ወደ ጨረቃ አመጠቀች የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። የሶማሊያው ፕሬዚደንት ሐሰን ሼክ መሐመድ ለሁለት ቀናት ጉብኝት ዛሬ እኩለ ቀን አስመራ ገብተዋል። ፕሬዚደንቱና ልኡካቸው አስመራ አውሮፕላን ጣቢያ ሲደርሱ ፕሬዚደንት ኢሳያስ አፈወርቂ አቀባበል አድርገውላቸዋል። ሁለቱ ፕሬዚደንቶች የሁለቱን አገራት ግንኙነት በሚያጠናክሩበት እንዲሁም ቀጠናዊና ዓለም አቀፋዊ ጉዳዮችን በተመለከተ እንደሚወያዩ የኤርትራዊ ማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ማኅበራዊ መድረክ ላይ ባሰፈሩት መልእክት አስታውቀዋል። ኢትዮጵያና ሶማሌላንድ ባለፈው ሳምንት የወደብና የባህር ኃይል ሰፈር ለመመስረት የመግባቢያ ሰነድ መፈረማቸውን ተከትሎ የሶማሊያው ፕሬዚደንት ሐሰን ሼክ ሞሐመድ በትናንትናው ዕለት ስምምነቱን ውድቅ የሚያደርግ ያሉትን ሕግ ፈርመዋል። የመግባቢያ ስምምነቱ ኢትዮጵያ ቀይ ባህር ላይ በር እንዲኖራትና በበርበራ ወደብ ላይም ለንግድና ለባህር ኃይል እንቅስቃሴ የሚውል 20 ኪሎ ሜትር የሚሆን ቦታ ለ50 ዓመታት በሊዝ እንደምታገኝ ተመልክቷል። ከ30 ዓመታት በላይ በራስ ገዝነት የቆየችውን ሶማሌላንድ ሶማሊያ እንደ ግዛቷ የምትቆጥሯት ሲሆን ዓለም አቀፍ እውቅና የላትም። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ አገራቸው የቀይ ባህር በር እንደሚያስፈልጋት መግለጻቸውንና ከሶማሌላንድ ጋርም የመግባቢያ ስምምነት መፈረማቸውን ተከትሎ በአካባቢው ውጥረት እንደሰፈነና አዲስ ግጭትም እንዳያስከትል ስጋት መፍጠሩ በመዘገብ ላይ ነው። ይህ በእንዲህ እንዳለ የሶማሌላንዱ የመከላከያ ሚኒስትር አብደል ቃኒ ሞሐመድ አትዬ አገራቸው ከኢትዮጵያ ጋር የወደብና የባህር ኃይል ሰፈር ለመመስረት የመግባቢያ ሰነድ መፈረሟን በመቃወም ስልጣናቸውን መልቀቃቸውን አስታውቀዋል። የመከላከያ ሚኒስትሩ ትናንት ከፕሬዝደንት ሙሴ ቢሂ አብዲ ጋር የተገናኝተው መነጋገራቸውንና በስምምነቱ ላይ የተለያየ ሀሳብ እንዳላቸው አስታውቀዋል። ስልጣን የለቀቁበት ምክንያትም አገሪቱ ከኢትዮጵያ ጋር ከፈረመችው የመግባቢያ ሰነድ ጋር በቀጥታ እንደሚገናኝ የመከላከያ ሚኒስትሩ ለአገር ውስጥ ቴሌቪዥን ጣቢያ ገልጸዋል። ስምምነቱን እቃወማለሁ፣ አልቀበለውም ሲሉ ተደምጠዋል። የመከላከያ ሚኒስትሩ በሊቢያ የሚገኘው ትልቁ የነዳጅ አምራች ኩባንያ በተቃዋሚ ሰልፈኞች በተደረገበት ጫና ምክንያት ለመዝጋት መገደዱን አስታውቋል። በሀገሪቱ የተከሰተውን የነዳጅ እጥረት ተከትሎ ኡባሪ በተሰኘችው በረሃማ ከተማ ያሉ ነዋሪዎች በሸራር በሚገኘው የነዳጅ ማምረቻ መስክ እንዲዘጋ ማስገደዳቸውን የሀገር ውስጥ መገናኛ ብዙሃንን ጠቅሶ የአሶሴትድ ፕሬስ ዘገባ አመልክቷል። በመንግስት የሚተዳደረው ብሔራዊ የነዳጅ ኮርፖሬሽን በተደረገበት ጫና ምክንያት የኮንትራት ግዴታውን መወጣት እንዳልቻለ አስታውቋል። በመሆኑም በሜዲትራኒያን ባህር ዳርቻ ወደምትገኘው ዛዋይ ማጣሪያ ጣቢያ ይሊ ከነበረውን ድፍድፍ ነዳጅ ለማቆም መገደዱን ገልጿል። ከተቃዋሚ ሰልፈኞቹ ጋር ድርድር በመደረግ ላይ መሆኑን ኮርፖሬሽኑ አስታውቋል። ሊቢያ በቀን ከ1.2 ሚሊዮን በርሜል በላይ ነዳጅ የምታመርት ሲሆን ሸራር የሚገኘው የነዳጅ መስክ የአገሪቱ ትልቁ ማምረቻ 300 ሺህ በርሜል የማምረት አቅም አለው። በሰሜን አትላንቲክ ጦር ካልኪዳን ድርጅት ኔቶ የተደገፈ አመጽ የአገሪቱን የረጅም ጊዜ መሪ ሙአመር ጋዳፊን ከስልጣን ካስወገደ ወዲህ በምስራቅ እና ምዕራብ የሚገኙ ተቀናቃኝ ኃይሎች አገሪቱን ለሁለት ከፍለው በማስተዳደር ላይ ናቸው። የተቀናቃኝ ወገኖችና የውጭ ኃይሎችም በአፍሪካ ትልቅ እንደሆነ የሚነገርለትን የነዳጅ ሀብቷን ለመቆጣጠር ፍጥጫ ላይ ናቸው። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። አንድ ቁልፍ የተባሉ የሄዝቦላ አዛዥ በእስራኤል የአየር ጥቃት ዛሬ ደቡብ ሊባኖስ ውስጥ መገደላቸው ታውቋል። ዊሳም አልታዊል የተባሉት አዛዥ የተገደሉት በመኪናቸው ውስጥ ሆነው ከእስራኤል ጋር በሚዋሰኑ አካባቢ ሲንቀሳቀሱ እንደነበር የሊባኖስ የጸጥታ ባለሥልጣን አስታውቀዋል። እስራኤል ዛሬ ሰኞ በሄዝቦላ ኢላማዎች ላይ ጥቃት መፈጸሟን ብታስታውቅም ስለ አዛዡ ግድያ ግን ያለችው የለም። ዊሳም አልታዊል ከእስራኤልና ሐማስ ጦርነት ወዲህ የተገደሉ ከፍተኛ የሄዝቦላ አዛዥ መሆናቸው ታውቋል። በሊባኖስና ና እስራኤል ድንበር አካባቢ በተፈጸሙ ጥቃቶች 135 የሚሆኑ የሄዝቦላ ተዋጊዎችን ጨምሮ 180 ሰዎች ሲገደሉ ሶስት ጋዜጠኞችና ሌሎች 17 ሲቪሎችም ሕይወታቸውን አጥተዋል። እስራኤል ዛሬ ሰኞ በማዕከላዊና ደቡብ ጋዛ አዲስ ጥቃት እንደፈጸመች አስታውቃለች። የአገሪቱ ጠቅላይ ሚኒስትር ቤንያሚን ነታንያሁ ትናንት እሁድ ለካቢኔያቸው ባደረጉት ንግግር ጥቃቱ ተጠናክሮ እንደሚቀጥል አስታውቀዋል። ባለፈው ሳምንት በበረራ ላይ ሳለ ተገንጥሎ የወደቀው የአላስካ አየር መንገድ ቦይንግ አውሮፕላን በር በፖርትላንድ ኦሪገን አንድ ግቢ ውስጥ መገኘቱን የአሜሪካው ብሔራዊ የመጓጓዣ ደህንነት ቦርድ አስታውቋል። የአላስካ አየር መንገድ ንብረት የሆነው ቦይንግ 737 ማክስ 9 አውሮፕላን ባለፈው አርብ ከፖርትላንድ አየር ማረፊያ ተነስቶ በበራ ላይ ሳለ በሰዎች መሳፈሪያ አካሉ ላይ የነበረ በር ተገንጥሎ ወልቋል። አብራሪዎች ወዲያውኑ አውሮፕላኑን መልሰው አሳርፈዋል። 177 መንገዶች እና ስድስት የበረራ ቡድኑ አባላት ካለምንም ጉዳት ሊያርፉ መቻላቸውም ታውቋል። የደህንነት ቦርዱ በተመሳሳይ መልክ የተሰሩ 171 ቦይንግ 737 ማክስ 9 አውሮፕላኖች እንዳይበሩ ግዛ ይገዳጥሏል። የአላስካ አየር መንገድም 170 የሚሆኑ በረራዎችን ሲሰርዝ 25,000 የሚሆኑ መንገደኞች ተስተጓጉለዋል። ተገንጥሎ የወደቀው በር በአንድ መኖሪያ አጥር ግቢ ውስጥ መገኘቱንና የአደጋውን ምክንያት ለማወቅ የሚደረገውን ምርመራ እንደሚረዳ ቦርዱ አስታውቋል። ክስተቱ ማክስ ሰባት ና ማክስ አስር ለተሰኙ አውሮፕላኖቹ የብቃት ማረጋገጫ ለማግኘት ጥረት የሚያደርገውን የቦይንግ ኩባንያ ተጨማሪ ምርመራ ውስጥ እንዲገባ አድርጎታል። ከአራት ዓመታት በፊት በኢትዮጵያ አየር መንገድና በኢንዶኔዥያው ላየን አየር መንገድ ንብረትነት የሚንቀሳቀሱ ሁለት ቦይንግ 737 ማክስ 8 አውሮፕላኖች ተከስክሰው 346 ሰዎች ሕይወታቸውን ማጣታቸው ይታወሳል። በመጨረሻም አሜሪካ ከ50 ዓመታት በኋላ መንኮራኩር ወደ ጨረቃ ዛሬ ሰኞ አምጥቃለች። ዛሬ የመጠቀችውና ቨልካን ሴንቶር የተሰኘችው መንኮራኩር ዩናይትድ ሎንች አላያንስ በተሰኘ የግሉ ኩባንያ የተገነባች ሲሆን በፈረንጆቹ አቆጣጠር የካቲት 23 ቀን ጨረቃ ላይ እንደምታርፍ ይጠበቃል። እስካሁን ጨረቃ ላይ መንኮራኮር ያሳረፉ አገራት የተወሰኑ ሲሆኑ በቅድሚያ በወቅቱ አጠራሯ ሶቪየት ህብረት እንደ አውሮፓውያን አቆጣጠር በ1966 ቀጥሎም አሜሪካ ሲሆኑ አሜሪካ አሁንም ጨረቃ ላይ ሰው ያሳረፈች ብቸኛ ሀገር ነች። ቻይና ባለፉት አስርተ ዓመታት ሶስት ጊዜ መንኮራኮሩ ጨረቃ ላይ ስታሳርፍ፣ ህንድ ባለፈው ዓመት በሁለተኛ ሙከራዋ አሳክታለች። ዛሬ የመጠቀችው የአሜሪካ መንኮራኩር ሰው አልባ ስትሆን አገሪቱ የህዋ ፕሮግራሞቿን በግል ኩባንያዎች እንዲካሄዱ በማድረግ ላይ ነች። አዲሷን መንኮራኩር ለማምጠቅ ብሔራዊ የህዋ ምርምር ተቋም ናሳ 100 ሚሊዮን ዶላር ማውጣቱ ታውቋል። አንድ ሌላ ኮንትራክት የተሰጠው ተቋም ኩባንያም በመጪው ወር ሌላ መንኮራኩር ወደ ጨረቃ እንደሚያመጥቅ ታውቋል። አርቴሚስ የተሰኘው የናሳ ፕሮግራም በአስርተ ዓመቱ መጨረሻ ላይ የሰው ልጅን ወደ ጨረቃ ለመመለስና ቀጥሎም ኢላማውን ማርስ ለማድረግ በመስራት ላይ መሆኑ ታውቋል። ክብራትና ክብራትን ለምሽቱ ያዘጋጀው ዜና በዚሁ ተፈጽሟል። ለቅሪፍ ክፍለ ጊዜ ወደ ስመኝ እንግዲህ ወልዴን ለዜናዎቹ እጅግ አድርጌ አመሰግናለሁ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ ታሳስ 292016 ዓ ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። በድጋሚ ለማስታወስ ዝግጅቶቻችን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል ይገኛል በድጋሚ አብራችሁን እንድትቆዩ እጠይቃለሁ። አሁን ወደ አበየር ዘገባው እንለፍ። ሁለት የኢትዮጵያ ተቃዋሚ የፖለቲካ ፓርቲዎች በአዲስ አበባ ከተማ አስተዳደር እየተከናወነ ያለው የመንግስት ሰራተኞች ፈተናና የዳግብ ምደባ ሂደት እንዳሳሰባቸው ገለጹ። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ባወጣው መግለጫ አስተዳደሩ ለከተማዋ ነዋሪዎች ግልጽ ማብራሪያ እንዲሰጥ ጠይቋል። እናት ፓርቲ ባወጣው መግለጫ ደግሞ የመንግስት ሰራተኞችን ፈተና በመቃወም ዳግም ምደባውን ጨምሮ እንቅስቃሴው እንዲቆም ጠይቋል። በጉዳዩ ዙሪያ ለአሜሪካ ድምጽ አስተያየት የሰጡ የአዲስ አበባ ዩኒቨርሲቲ ባለሙያ ደግሞ የሰራተኞች ፈተናም ይሁን ዳግም ምደባ የሀገሪቱን ሲቪል ሰርቪስ ህጎች መሰረት ያደረገ ሊሆን ይገባል ብለዋል። ለመንግስት ሰራተኞች ተሰጠ ስለተባለው ፈተናና እሱን ተከትሎ ስለሚደ ያደረገው የሰራተኞች ድልድል ከአዲስ አበባ ከተማ አስተዳደር ኃላፊዎች አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ገብረ ሚካኤል ገብረ መድህን ተጨማሪ አለው። የአዲስ አበባ ከተማ የፓብሊክ ሰርቪስና የሰው ሀብት ልማት ቢሮ በማህበራዊ ሚዲያው እንዳብራራው በከተማ አስተዳደሩ ስር የሚገኙ የመንግስት ተቋማት ለህብረተሰቡ ጥራት ያለው አገልግሎት መስጠት እንዲችሉ ልዩ ልዩ የማሻሻያ ስራዎች ሲሰሩ ቆይተዋል። ከሥራዎቹ አንዱም ሲቪል ሰርቪሱን ብቃት ባለው የሰው ኃይል ማሟላት እንደሆነ የገለጸው ቢሮው በዚህ መሠረት ታህሳስ 20 ቀን 2016 ዓ ም ከ15000 በላይ የመንግሥት ሠራተኞች የብቃት ምዘና ፈተና መውሰዳቸውን አውስተዋል። ይህንን እንቅስቃሴ በማስመልከት መግለጫ ያወጣው እናት ፓርቲ የሠራተኞቹን ፈተናና ሊደረግ የታሰበውን ምደባ ተቃውመዋል። የፓርቲው ብሔራዊ ሥራ አስፈጻሚ አባልና የሕዝብ ግንኙነት ኃላፊ አቶ ዳዊት ብርሃኑ ፓርቲያቸው እንቅስቃሴውን በሁለት ምክንያቶች እንደሚቃወመው ተናግረዋል። አንደኛ ፈተናው በራሱ የተዝረከረከ ስርዓት የጎደለው፣ በአግባቡ የሰራተኛውን አቅምና ብቃት ሊፈትሽ የሚችል እንዳልሆነ የሚያመላክቱ በቂ መረጃዎችን አግኝተን ስለነበር ነው። ሌላኛው ፈተና ሲፈተን አንድ ሰው የሚለካው አቅምና ብቃቱ ሆኖ ሳለ ከፈተናው ጎን ለጎን ግን የሰራተኛውን ብሔር አስገዳጅ በሆነ መንገድ እንዲጠቅስ የሚገፉ ፎርሞች በየመንግስት መስሪያ ቤቶቹ ይዞሩ ነበረ። ይህ አስገዳጅ የብሄር ጠቃሽ ፎርም ደግሞ በይበልጥ ግቡ ሌላ እንደሆነ ፖለቲካዊ እይታ እንዳለው ጭምር የሚያስገነዝብ መሆኑ አሳስቦናል። ስንጠቀልለው አንደኛ ፈተናው በአስቸኳይ እንዲቆም፣ ሁለተኛ ደግሞ ብሄር እንዲጠቅስ የሚያስገድደው አስገዳጅ ፎርም በአግባቡ በአስቸኳይ እንዲቆም ሶስተኛ ደግሞ በአዲስ አበባ መንግስት መስሪያ ቤት ውስጥ የሚሰሩ ሰራተኞች ይህንን ብሔር ጠቃሽ አስገዳጅ ፎርም በሰላማዊ መንገድ እንዲታገሉ፣ የፈተናውንም ሁኔታ ትክክል ስላልሆነ እንዲቃወሙ ጠይቀናል። አስቸኳይ ሊቆም ይገባል ነው ያለው የአዲስ አበባ ከተማ አስተዳደር ፐብሊክ ሰርቪስ እና የሰው ሀብት ልማት ቢሮ። የብቃት መመዘኛ ያለውን ፈተና በአዲስ አበባ ዩኒቨርሲቲ እና በኮተቤ የትምህርት ዩኒቨርሲቲ መሰጠቱን አብራርተዋል። በፈተናው ውጤት መሠረትም የሰራተኞች ምደባ እንደሚደረግ ገልጿል። የኢትዮጵያ ዜጋዎች ለማህበራዊ ፍትህ ኢዜማ ጉዳዩን በማስመልከት ባወጣው መግለጫ በሂደቱ ስጋት እንዳደረበት አስታውቋል። ስለ መግለጫው ለአሜሪካ ድምፅ ያብራሩት የፓርቲው የሥራ አስፈጻሚ አባልና የድርጅት ጉዳይ ኃላፊ አቶ ዋሲሆን ተስፋዬ በሠራተኞች ምደባው ሂደት የብሔር መስፈርት ሊካተት ነው መባሉ ፓርቲያቸውን እንዳሳሰበው ተናግረዋል። በመዘኛ ተብሎ የተቀመጠ አለ። ከዚህ ከብሔር ኮታ ጋር ተያይዞ የተቀመጠ አርባ ፐርሰንት በብሔር ኮታ ምዘና ውስጥ ያልፋል ይላል። አንድ መስሪያ ቤት ውስጥ ከአርባ ፐርሰንት በላይ ከአንድ ብሔር በላይ ከሆኑ ያ ሰው ወደ ሌላ እዛ ቦታ ላይ መመደብ አይችልም። ለብቃት መመዘኛ ፈተናውና ሊደረግ ስለታሰበው ምደባ በተመለከተ ከከተማው አስተዳደር ፐብሊክ ሰርቪስ እና የሰው ሀብት ልማት ቢሮ እንደዚሁም ከአዲስ አበባ ከተማ ኮሚኒኬሽን ቢሮ አስተያየት ለማግኘት ያደረግነው ጥረት አልተሳካም። በጉዳዩ ዙሪያ የከተማው አስተዳደር ኃላፊዎች በመንግሥታዊው የብዙሃን መገናኛ አዲስ ሚዲያ ኔትወርክ ላይ ከዚህ ቀደም ባደረጉት ውይይት ግን በአመራርነት ቦታ ላይ የሚመደቡ የአንድ ብሔር አባላት ብዛት ከአርባ በመቶ መብለጥ የለበትም የሚለው ውሳኔ የሁሉንም ብሔሮች ተሳትፎ ለማረጋገጥ እንደሆነ ተናግረዋል። ይኸው መስፈርት ዳይሬክተሮችንና ቡድን መሪዎችን ብቻ እንጂ የታችኛውን የሰራተኛ መደብ እንደማይመለከትም ኃላፊዎቹ አስታውቀዋል። ስለዚህ ጉዳይ ለአሜሪካ ድምፅ አስተያየት የሰጡ በአዲስ አበባ ዩኒቨርሲቲ የሕዝብ አስተዳደርና የልማት አመራር መምህር ዶክተር ደፈረው ከበደ ለመንግሥት ሠራተኞች የአቅም ምዘና ፈተና ሊሰጥ እንደሚችል ጠቁመው ይህ ግን በሀገሪቱ የሲቪል ሰርቪስ ሕግ አማካኝነት ሊከናወን ይገባል ይላሉ። ብዙ ሚዲ የሚደረገ ይገመገባል ሰራተኛ በየአመቱ ሊሆን ይችላል፣ በግማሽ ዓመት ሊሆን ይችላል። ይህ አፈጻጸሙን ለማለት ማለት ነው። ችግሩን ከምጠበቀው በታች ከጠራ ለዛ ሰራተኛ ስልጠና ነው የምትሰጡ። ካላሻሻለ ዲሞሽን የሚል ኮንሰርት አለ፣ ካለበት ደረጃ ማውረር ማለት ነው። ማባረር የሚባለው ኮንሰርት በመንግስት ቤት በሲቪል ሰርቪስ ቤት እንዲህ ቀላል አይሆንም። ስራ ላይ ያለው ሲቪል ሰርቫንት ሂደታቸው ግዴታቸውም የሚመጣ ፈተና መመሪያ አለ። እሱን ተከትሎ ነው ፈተና መፈታ ያለባቸው። ፈተናም መሰረት አድርጎ ደግሞ ማደግም ያለባቸው፣ መውረድም አለባቸው። ወረድ ሄታ፣ የሆነ ግልጽ የሆነ ሂደት አለ። በዛ ልክ ነው መሆን አለበት። በቴሌቪዥን ውይይቱ ላይ የተሳተፉት የከተማ አስተዳደሩ ኃላፊዎች ሊደረግ በታሰበው የሰራተኞች ምደባ የሰራተኛው የትምህርት ዝግጅት፣ የሥራ አፈጻጸምና የሥነ ምግባር ሁኔታ የመስፈርቱ አካል እንደሆኑ ጠቅሰው ፈተናውን ያላለፉ ሰራተኞችም የአቅም ግንባታ ሥልጠና በመውሰድ በሚመጥናቸው ቦታ ላይ እንደሚመደቡ ተናግረዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የሰኞ ምሽት ስርጭታችንን ነው። ቀደም ሲል ያብይር ዘገባውን ተከታትላችኋል። የትንታኔው መጽሔት ይቀጥላል። በአማራ ክልል በጎንደር ከተማና አካባቢዋ ካለፈው ሳምንት መጨረሻ አንስቶ በፋኖ ታጣቂ ቡድንና በመንግስት የጸጥታ ኃይሎች መካከል በነበረ ግጭት ቁጥራቸው በውል ያልታወቀ ሲቪሎች ተገድለዋል ሲሉ የአካባቢው ነዋሪዎች ለአሜሪካ ድምጽ ተናግረዋል። በከተማዋ ዙሪያ አይባና ፈንቅጥ በተባሉ ቦታዎች በከተማው ውስጥ ደግሞ በተለምዶ ደሳለኝ፣ ህዳሴና ሸዋ ዳቦ በሚባሉ አካባቢዎች ካለፈው አርብ ጀምሮ ከባድ የተኩስ ልውውጥ መካሄዱን ነዋሪዎቹ ገልጸዋል። የንግድ ተቋማትም እስከዛሬ ሰኞ አለመከፈታቸውን አመልክተዋል። የሰሞኑ ግጭት የተሰማው ጎንደር ከተማ ውስጥ በየዓመቱ ለሚከበረው የጥምቀት በዓል ዝግጅት መደረጉን የከተማዋና የክልሉ አስተዳደር እየገለጹ ባሉበት ወቅት ነው። በዓላቱን ለማክበር የሚያስችል ሰላም ተረጋግጧል ሲል የአማራ ክልል ፖሊስ መናገሩን የክልሉ የመገናኛ ብዙኃን ዘግበዋል። አስቴር ምስጋናው ዝርዝር አላት። አድማጮች ለተፈጠረው የቴክኒክ ስህተት ይቅርታን እንጠይቃለን። ዘገባው እንደደረሰን ድጋሚ እንመለስበታለን። ይህ ከተከታተላችሁት ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሰኞ ምሽት ስርጭታችንን ነው። የጎንደር ከተማ ቀበሌ 18 አካባቢ ነዋሪ መሆናቸውን የነገሩንና በደህንነት ስጋት ምክንያት ማንነታቸውን እንዳንገልጽ የጠየቁ ሰው የመንግስት የጸጥታ ኃይሎችና የፋኖ ታጣቂዎች ካለፈው ሳምንት አርብ ጀምሮ እስከ ትላንት እሁድ ምሽት ድረስ በከተማይቱ ዙሪያ በሁለት አቅጣጫ ቶክስ መለዋወጣቸውን ጠቅሰዋል። በኋላም የተኩስ ልውውጡ ወደ ከተማይቱ ዘልቆ መግባቱንና ሲቪሎች መገደላቸውን ተናግረዋል። አይባ፣ ማለት አምባ ጊዮርጊስ፣ በለሳ እና ጎንደር ማል ሴንተር የሆነ ቦታ እና ፈንጥር ማለት ነው። ከዛ ቅዳሜ ወደ ከተማ መግባቸው መቶዋናዎች የደሳላይ ህዳሴ እና ሸዋ ዳቦ እዛ ቤተሰብ መዛ ስላለይ ነው። እስከ ሸዋ ዳቦ ፋኑ ገብቶ ነበር። ጠንከር ያለ ተኩስ ልቡ የነበሩ ከባድ መሳሪያ ከሁለት አቅጣጫ ነበር የሚጠቆሰው። ከዚህ ከዩኒቨርሲቲ ላይ ሆኖና ከአቦ ይሄ የሙስሊም ቀብራላ አዲስ ከዛ ሆኖ ከባድ መሳሪያ ብዙ ሀያ ሶስት ኢትዮጵ ከሌላ አቅጣጫ ማዞዞ ደግሞ በቀበሮ ሜዳ በዛም የተኩስ ልውውጥ ነበረ። እስከ ትናንት እስከ ማታ ነበረ እስከ ሁለት ሰዓት ዛሬ ጠዋት ለምሳሌ ነበር። አሁን ዛሬ ጠዋት በዛኛው አቅጣጫ ነው፣ በስላሴ በብሉ ህጻናት ሙተዋል። በጣም ብዙ የቆሰለ ሰው እንዳለ የነገሩ ሆስፒታል ላይ ማለት እና፣ ጥሩ አልነበረም። በዓሉ ብዙ ሰው ተደናግጧል። በዓል በዓል አይመስልም። ሸዋ ዳቦ ተብሎ በሚጠራው አካባቢ እንደሚኖሩ የገለጹልንና በተመሳሳይ ምክንያት ስማቸው እንዳይጠቀስ የጠየቁን ሌላ ነዋሪም በአካባቢው በነበረው የተኩስ ልውውጥ ጎረቤቶችን ጨምሮ ሌሎችም ሲቪሎች ተገለዋል ብለዋል። እንግዲህ በመከላከያ ሰራዊትና በአካባቢው ፋኖ በሚባሉት መካከል ነው ጦርነት የተካሄደው። እኛ ሰፈር አካባቢ ነው፣ ጎረቤቶቻችን ስድስት ቤት በከባድ መሳሪያ ተመቷል። እኛ ሰፈር አካባቢ እንግዲህ የሰፈራችን ለመነግርሽ ለው አካባቢ፣ ሌላው ሰፈር ላይ በጣም በርካታ ጉዳቶች እንደደረሱ ሰምተናለኝ፣ ስልክም ስለምንደዋወል ይሄ ግን እኔ የምነግርሽ ግን በተጨባጭ በአይን ያየሁትን ነገር ነው። ሶስት ቤተሰቦች በአንድ ላይ ሞተዋል። እናትና ልጅ ያው እንግዲህ አይተርፉም፣ ከባድ ቁስለኛ ናቸው። እኛ ጀርባ ያሉት ደግሞ እናትና አባቱ ተጎድተዋል በከባዱ መሳሪያ፣ ልጃቸው ሙቷል። አዳው በጥቅሉ እኛ ሰፈር አንድ ሰባ ስምንት ሰው ሙቶብናል ዝም ብሎ ንጹሃን ደረሰ የተባለውን ጉዳት ጉዳትና መጠኑን ለማረጋገጥ ከፖሊስና ከጎንደር ዩኒቨርሲቲ ሆስፒታል መረጃ ለማግኘት ያደረግኩት ጥረት አልተሳካም። ካለፈው ሳምንት መጨረሻ ጀምሮ ጎንደር ከተማ ውስጥ በነበረው ግጭት እስካሁን እንቅስቃሴ ያለመጀመሩን ነዋሪዎቹ አመልክተዋል። ጎንደር አሁን ወደ ወደ ሸዋዳቦ መስመር አልተከፈተም ገና መስመሩ። ሰው ግን ይንቀሳቀሳል። አሁን ተውዬ ነበረ። ሰው ዝም ብሎ በእግሩ ይንቀሳቀሳል። ትራንስፖርት አልጀመረም ነበር። እንቅስቃሴ ዝም ብሎ ሰው በእግሩ ነው እንጂ እስካሁን ንግድ አካባቢ ነው አሁን ያለው ነባራዊ ሁኔታ። የተኩስ ድምፅ አቁሟል። ከሸዋ ዳቦ ወደ ታች እስከገን ፎቆች ምንም አይነት የተሽከርካሪ እንቅስቃሴ የለም። ሰው ግን በእግሩ ይንቀሳቀሳል። የሰሞኑ ግጭት የተሰማው የገናና የጥምቀት በዓላትን ለማክበር ዝግጅቶች መደረጋቸው እየተገለጸ ባለበት ወቅት ነው። በተለይ በጎንደር ከተማ በየዓመቱ በድምቀት ለሚከበረው የጥምቀት በዓል አስፈላጊ ያሉት ዝግጅት መደረጉን የከተማዋና የክልሉ አስተዳደር ገልጸዋል። ሰሞኑን በሀገር ውስጥ የመገናኛ ብዙኃን የተጠቀሱት የአማራ ክልል ፖሊስ ምክትል ኮሚሽነርና የኮሚሽኑ የወንጀል መከላከል ዘርፍ ኃላፊ ረዳት ኮሚሽነር እንየው ዘውዴ በዓላቱን ለማክበር የሚያስችል ሰላም መረጋገጡን ተናግረዋል። ነዋሪዎቹ ግን የውጭ እንግዶች ስለመታደማቸው ጥርጣሬ አሰምተዋል። ግን ያከብራል ብዬ አስባለሁ። የጥምቀትን በዓል ምናልባት ግን ከርቀት መጥተው የጎንደርን ጥምቀት ያከብሩ የነበሩ ሰዎች ወይ ደግሞ አዲስ ለማክበር የሚመጡ ሰዎች በትላንትናና በቀደም በተፈጠረው ምክንያት ይመጣሉ የሚል ምንከታ የለኝም። ሌላው ነዋሪ ደግሞ የተለየ ሀሳብ ነው ያላቸው። በዓል ለማክበር ወኒ ምሮት ምናምን ሰው ወጡ ያከብራል ብዣ አላለሁ። እኔም ጀምሮ ብጠይቅኝ የለኝም። አንዳንድ ጎንደር እንደሚኖር ሰው ማለት ነው። በአካባቢው ዙሪያውን እኮ ሁሉንም ጦርነት አለ። እዛ ሰውዬ ማ ደወቶ ጥምቀት አከፍራት ብዬ አላ የኢትዮጵያ ሰብአዊ መብቶች ኮሚሽን በከተሞችና ዙሪያቸው የሚካሄደውን ጨምሮ በአማራ ክልል በመንግስት ኃይሎችና በፋኖ ታጣቂዎች መካከል የቀጠለው ግጭት የሰላማዊ ሰዎችን ሕይወት አደጋ ላይ መጣሉን በተለያየ ጊዜ በወጣቸው መግለጫዎች ሲያሳስብ ቆይቷል። ኮሚሽኑ ባለፈው ህዳር በወጣው መግለጫ ሰላማዊ ዜጎች፣ ንብረታቸው፣ እንዲሁም የህዝብ መሰረተ ልማትና የአገልግሎት ተቋማት ኢላማ መደረግ የለባቸውም ሲል በብርቱ አሳስቧል። ለአሜሪካ ድምጽ አስቴር ምስጋና ነው። ወደ ተከታዩ ዘገባ ስናልፍ በደቡብ ኢትዮጵያ ክልል አርባ ምንጭ ዙሪያ ወረዳ በአካባቢው የጸጥታ ኃይሎችና የልዩ ወረዳ ጥያቄ በሚያቀርቡ ነዋሪዎች መካከል ባለፈው ሳምንት መጨረሻ በተፈጠረ ግጭት ቢያንስ ሰባት ሰዎች መገደላቸውን ነዋሪዎች ተናገሩ። የአርባ ምንጭ ዙሪያ የፖሊስ አዛዥ ኮማንደር ክበበው አዳል የመንግስት የጸጥታ ኃይሎች በሰላማዊ ሰዎች ላይ የወሰዱት እርምጃ የለም ብለዋል። በአካባቢው ሕግ ለማስከበር በሚንቀሳቀሱ የጸጥታ ኃይሎች ላይ ተቃጣ ያሉትን ጥቃት ለመከላከል ግን አጸፋዊ እርምጃ ተወስዷል በማለት ተናግረዋል። የኢትዮጵያ ሰብዓዊ መብቶች ኮሚሽን ወይም ኢሰመኮ ባለፈው ማክሰኞ ታኅሣሥ 23 ቀን 2016 ዓ ም ባወጣው ሪፖርት በአካባቢው ውጥረት መኖሩን ገልጾ ነበር። የሐዋሳው ዘጋቢያችን ዮናታን ዘብዲዎስ ጉዳዩን ተከታትሎታል። ለደህንነታቸው በመስጋት ስማቸውን እንዳንጠቅስ ጠየቁን። የወረዳው ነዋሪም ከልዩ ወረዳ አስተዳደር ጥያቄ ጋር በተያያዘ በተፈጠረ ግጭት በግል አውቃቸዋሉ ያሏቸው ሰላማዊ ሰዎች መገደላቸውን ተናግሯል። ከፍተኛ የሆነ ጊያ በብርሰቡና በፖሊስ መካከል ተደረገ ማለት ነው። ባለፈው ዓርብ ማለት ነው። ከብርሰቡ በኩል ሰባት ሰው እንደሞተ ነው ያጣራሁት። ከብርሰቡ በኩል ሰባት ሰው ነው የሞተው። ከዘይሰ ዳንብሌ አራት ሰው ከዘይሰ ወሰቃ ሶስት ሰው የሞተው ማለት ነው። አጠቃላይ ማለት ነው ከጥርታ በኩል ከታይ በኩል ምን ያክል እንደሞተ ማቆታ ያ ማቆ ነገር የለም። እሱን አላረጋገጥንም። በወረዳው በሚገኙት በወዘቃ፣ በኤልጎም፣ በደንብልና በጫሞ ዜሮ አንድ ቀበሌዎች ሰላማዊ ሰዎችን የማዋክብ እንቅስቃሴ ቀጥሏል፣ ሲሉም እኚሁ አስተያየት ሰጪ ወንጅለዋል። ምንድነው የሆነ ያለው የእኛ አባል ሞቱ አለ በምል ልዩ ኃይል ነው አይገባንም። መከላከሎ መከላከያ ቀላቅሎ ይዞ ሄዳሉ። ሲክሬ መከላከያ ለእኛም አይገባንም። መከላከያ ዩኒፎርም ይለብሳሉ ልዩ ኃይል ጋር ቅልቅል ነው። ልዩ ኃይል ደግሞ እኛ ስናውቅ የፈረሰ ልዩ ኃይል ነው። አሁን በውጭ ልዩ ኃይል ባ ነገር የለም። የልዩ ኃይል ማሪያ ለብሰው ነው ሚሄዱት። መከላከያ ልብስ ለበሱት ይቀላቀላሉ። አሁና ኃይል ፖሊሶች ይቀላቀላሉ። በአንድ ላይ የሆኑ የሶበት ገብቶ ሶን መደብደብ፣ ማሰር፣ ዕቃ የተገኘው ብር ከተገኘ ብር መዝረፍ የጣገር ወቅና ነገሮችን ካገኙ መሳሪያ ፈተሽ ነው ነው ምሎ ጥጦር ጦር መሳሪያ ግን፣ ስልክ ጥሩ ስልክ ካገኙ ከሰው እጅ መልጠቅ፣ ከሰው በድ መውሰድ። አጎታቸው እንደተገደለባቸው የተናገሩት ስማቸውን ያልጠቀሱት ሌላ እማኝም የተገደሉ ሌሎችም ሰዎች አሉ ሲሉ አብራርተዋል። ብቻ ሆነ የተጎዳ ወደ አስራ አንድ ሰው የሚጠጋ ነው የሞተው። እና ከባድ ቶክስ እያደረጉ ነበረ። በመንግስት የታጠቁት ኃይሎች በጣም ዘግናኝ አሰቃቂ ግድያ እየፈጸሙ ነበረ። ቆይ ማን ነው የሚፈጽመው ግድያውን? የመንግስት ታጣቂ ኃይሎች ገርሞ፣ ልዩ ኃይል አሁን፣ ፈርኮ የተባለ ልዩ ኃይል አሁንም ታጥቆ የሚዞሩ አሉ። በእነሱ ነው ግድያው የተፈጸመው። ከማቾ አንዱ አጎቴ ነው። ባልጠበቅንበት ባላሰብንበት ነበረ መቶ ቶክስ የከፈቱብን። ዋናው ምክንያት የልዩ ወረዳ የመዋቅር ጥያቄ ነው። ከልዩ ወረዳ ጥያቄ ጋር በተያያዘ በደቡብ ኢትዮጵያ ክልል በጋሞ ዞን አርባ ምንጭ የዙሪያ ወረዳ ባለፈው ጥቅምት ተከስቶ በነበረው ግጭት ቁጥራቸው በውል ያልታወቀ ሰዎች መገደላቸውን መቁሰላቸውና መፈናቀላቸውን የኢትዮጵያ ሰብዓዊ መብቶች ኮሚሽን ኢሰማኮም ባለፈው ማክሰኞ ታህሳስ 23 ቀን 2016 ዓ ም ባወጣው ሪፖርት አስታውቋል። ኢሰማኮ በዚሁ ሪፖርቱ በአካባቢው አሁንም ውጥረት መኖሩ እንደሚያሳስበው ጠቅሶ አስቸኳይ ምላሽ እንዲሰጠው ጥሪ አቅርቧል። ይህ ጥሪ በቀረበ በጥቂት ቀናት ውስጥም ነው በቀናት ግጭቱ ተካሮ የሰዎች ህይወት ማለፉ ተነገረው። ሌላ አስተያየት ሰጪ በበኩላቸው አካባቢው አይሆንም? በከፍተኛ የፀጥታ ችግር ውስጥ እንደሆነ ተናግረዋል። ሐሙስ ዕለት በአስራ ስምንት የሰዎችን ቤት ገብቶ መበርበር መድረስ ምናምን ነገር በቃ ሰው እነሱን ባዩት ጊዜ ሸሽተው ወደ ጫካ ሁሉም ገቡና አርብ ዕለት በአስራ ዘጠኝ ማለት ነው እንግዲህ ተደብቀው ባሉበት ልጆች ላይ ሄደው ተኩስ ከፈቱና በዛ በተከፈተ ተኩስ ውስጥ ወደ አራት የሚደርሱ ሰዎች እንደሞቱ ነው። ከዛ በኋላም ያው በጣም ከባድ ሁኔታ ነበረ። ነገሩ መረጋጋቱ ይኖራል ሲባል ተመልሶ ሲመጡም ከቤት ውስጥ የተወሰኑ ደግሞ ወደ ሶስት የሚደርሱ ሰዎችንም የገደሉበት ሁኔታ ነበረ። ሰባት ሰው ተገሏል። መንገድ ላይ ሲሄዱም ደግሞ መንገደኞችን ስማቸው የማይታወቁት ያው መንገደኞች አንድ ሁለት የሚደርሱ የሞቱ እንዳሉ ነው። የሞቱ ቤተሰብ የለኝም፣ ግን ጫካ ነው የገባ ነው ሁላችንም። በጋሞ ዞን የአርባ ምንጭ ዙሪያ ወረዳ ፖሊስ አዛዥ ኮማንደር አዳል የመንግስት የጸጥታ ኃይል በሰላማ ሰዎች ላይ የወሰደው እርምጃ የለም ሲሉ አስተባብለዋል። በአስራ ስድስት ሶስት ያወር ሁለት ሺ አስራ ስድስት አመተ ምህረት አንድ ፖሊስ አባል እና ሁለት ፖሊስ የጨረ ሰላም ሀይሉ አግስሏል አንዱ አንዱ ህይወቱ አልፏል። ከዛ በተመሳሳይ በዚህ በአስራ ዘጠኝ አራተኛው ወር ማለት ነው ሁለት ሺ አስራ ስድስት ላይ መንገድ የተዘጋውን እየከፈቱን ቁርስ ለሰራዊቱ እዛ ለነበረው ሰራዊት እያደረሱ ያሉ ፖሊስ አባላት እዛ ደርሰው ቁርሱን ካደረሱ በኋላ ሲመለሱ ለሽኝት የውስኑ መንገድ እንዲያቋርጥ ለሽኝት ወጥቷል። ቀጥታ ከበቡና ቶክስ ከፈቱ፣ በነሱ ላይ ማለት ነው። ይሄ ቶክስ ሲከፈት ለቶክሱ ያው አጠፋ እየተሰጠም ሲታክሱ ቀን ሙሉ አሉ። በሶስት አቅጣጫ ተዘጋባቸው ሰራዊቱ ታፍኗል። አንደኛ በዚህ በሻንካ ሜዳ የሚባለውም በዚህ በወዘቃም በኋላ በኩልም ሰራዊቱ ቀለበት ውስጥ አስገድቶ ሰራዊቱ ላይ ቶክስ ተከፍቶ ተሽከርካሪ ጭምሩ ተመጥቶብናል። ለእኛ ማለት ነው። ከዛ ሶስት ፖሊስ አባላት ላይ የማክሰል አደጋ ደርሰዋል። በአካባቢው ህግ ለማስከበር በሚንቀሳቀሱ የጸጥታ ኃይሎች ላይ የተቃጣውን ጥቃት ለመከላከል ግን አጸፋዊ እርምጃ መውሰድም ገልጿል። የመዋቅር ጥያቄውን በሀይል ለመቀበል ነው። ህገ መንግስታዊ ስርዓቱን በማፍረስ ለመቀበል የተደረገ ሴራ ነው እንጂ ንጹህ ህዝብ ላይ አንተ በሚታስተዳድረው ህዝብ ላይ እንደ ቶክስ ትከፍታለህ። አፍላ የፈጸመው ሀይል ቁጥሩ ከአምስት መቶ ከስድስት መቶ በላይ ህዝብ ወጥቶ ሰራዊቱን የወረረው ማለት ነው። ይህ ስላለ ፋክቱን መሬት ላይ ያለውን ሀቅ ወርዶ ማረጋገጥ ይቻላል የሚል እምነትም አለኝ። አሁንም ያ ቦታ ላይ በተመሳሳይ ትጥቅ ለመፍታትም ከዚህ ቀደም የተወሰደውን የፖሊስ አባላችን ጦር መሳሪያ ለመመለስም ፈቃደኛ ሳይሆኑ ሸፍተው ጫካ ውስጥ እስካሁን ድረስ ያሉት አሉ እነዚህ ጋር ነው እንጂ ደረሰላም ኃይሉ ትግሉ ከንጹህ ህዝብ ጋር ትግል የለውም። የወረዳው ፖሊስ አዛዥ የተገደሉትን ሰዎች ቁጥር ከመግለጽ ተቆጥቧል። አሁን እኮ የዚህን ሰው ያክል ህይወት አልፏል ለማለት የሚቸገረው ሰራዊቱ ህይወቱን ልማዳን ሰብሮ ወጥቷል እኮ ነው እያልኩ ያለው። በአካባቢው ሁከት በማስነሳት የተጠረጠሩ ግለሰቦች በቁጥጥር ስር መዋላቸውንም ገልጿል። ሀያ ስምንት ሰዎች በህግ ቁጥጥር ስር አድርገን ሂደቱን እያጣርተን ከዛ አስራ አራት ማስረጃ ስለተመሰከረባቸው አስራ አራቱ ያው በዋስትና ተለቀቁ። በዋስትና ከወጡ በኋላ እንደገና ሰባት ነጥብ አምስት ሄክታር ተቆርጧል፣ ሙዝ ማለት ነው፣ ወድሟል። ይሄ ከሆነ በኋላ ይሄን ለማስቆም ደግሞ የጸጥታ ኃይሉን አሰማርተን እያለን ክትትል በሚያደርጉ ፖሊስ አባላት ላይ ነው ምሽቱ ተኩስ የተከፈተው። የሀገር መከላከያ ሰራዊትና የፌደራል ፖሊስ አባላት ሰላም ለማስከበር ወደ ወረዳ መግባታቸውንም ፖሊስ አዛዡ ለአሜሪካ ድምፅ አስታውቀዋል። በአካባቢው የፀጥታ ችግር የተፈጠረው በአርባ ምንጭ ዙሪያ ወረዳ በወዘቃ፣ በኤልጎ፣ በደምብለና በጫሞ ዘሮ አንድ ቀበሌዎች የሚኖሩ የዘይሰብ ብሔረሰብ አባላት ከጋሞዞን ወጠው በልዩ ወረዳ ለመደራጀት ጥያቄ ማቅረባቸውን ተከትሎ ነው። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም። ዘገባዎቻችን አሁንም ይቀጥላሉ። በተከታይ ደግሞ ወደ ኦሮሚያ እናልፋለን። ታህሳስ 19 ከቁልቢ ገብርኤል ንግስ በዓል በመመለስ ላይ ሳሉ ከአንድ መኪና ውስጥ ታግተው የተወሰዱ 11 ሰዎች መለቀቃቸውን ከታጋቾቹ አንዱና ቤተሰቦቻቸው ለአሜሪካ ድምፅ ተናገሩ። በመኪናው ተሳፍረው ከነበሩት ውስጥ በአዲስ አበባ ከተማ አቃቂ አካባቢ ነዋሪ የነበሩ አምስት የአንድ ሰፈር ሰዎች ተገድለው ከተሽከርካሪው ጋር መቃጠላቸውን ታግቶ የተለቀቀው አስተያየት ሰጪ ገልጿል። እርሱን ጨምሮ ታግተው የተወሰዱት ደግሞ የማስለቀቂያ ገንዘብ ክፈሉ በሚል ከፍተኛ ድብደባ እንደተፈጸመባቸውም አብራርቷል። ከታጋች ቤተሰቦች መካከል የሆኑ አንድ አባት ደግሞ ተለቀው የመጡት ታጋቾች የአካልና የስነልቦና ጉዳት እንደደረሰባቸው አመልክተዋል። ስለ ጉዳዩ ከመንግስት ወገን አስተያየት ለማግኘት ያደረግነው ተደጋጋሚ ጥረት አልተሳካም። ለዝርዝሩ ኬኔዲ አባተ ከእገታ ከተለቀቁት 11 ወንዶች መካከል አንዱ ለአሜሪካ ድምፅ በሰጠው አስተያየት ወደ ቁልቢ ሲሄዱም ሆነ ሲመለሱ በተለያየ ሁኔታ ለጥቃት መጋለጣቸውን ገልጿል። ታሳስ 17 ወደ ቁልቢ በሚጓዙበት ወቅት በኦሮሚያ ክልል ምስራቅ ሸዋ ዞን ከወለንጭቲ ከተማ ወጣ ካለ ስፍራ ዘረፋ እንደተፈጸመባቸው የገለጸው አስተያየት ሰጪው ታሳስ 19 ከንግስ ሲመለሱ ደግሞ በታጣቂዎች በተፈጸመ ጥቃት ስለተፈጠረው ሁኔታ አብራርቷል። ወደዚህ ከአዋሽ ፓርኩ አልፈን ትንሽ ዋናው በር አዋሽ ከሱ በር ለፍ እንዳለን ያልታወቁ ታጣቂዎች ተኩስ ከፈቱ። ና የነበርነው አስራ ዘጠኝ ሰዎች ነበርን። ከአስራ ዘጠኙ አምስት ሰው አጠቃላይ ሕይወቱ አልፎ እዛው ነው። አስክሬናቸውም ከመኪናው ጋር ከአሱዙ ጋር ተቃጠሉ። ከዛ እኛ ከኋላ በሕይወት ያለንሆን ውረዱ ውረዱ ውረዱ ብሎ አስውረዱን። እኛ አስራ አንዳችንን በማናውቀው ሁኔታ እንግዲህ አስራ ዘጠኝ ለሀያ ያ በማናቃቸው ኃይሎች ታግተን በጣም ሩቅ የሚባል አስር ሰዓት የሚፈጅ እግረ መንገድ ወደማናቅበት ተራራና ተራራ መካከል ከተቱን። ብዙ ይሄን አምጡ ይሄን አምጡ ይሄን አልገንዘብ አንጠሉ አቅም እንደሌለን ነገር ናቸው። በእሱ ፋንታ በጣም ተደበደብን፣ ከሚገባው በላይ ደበደቡ። የተጠየቅነው የተወሰነ ሳንቲም አንጠዋሉ ሳንቲም ቢሰብ እንደማይችል የነገር ናቸው። ምን ያክል ነበር የጠየቋችሁ? ምችሉትን ያክል መቶ ሺህም ሁለት መቶ ሺህም ይላሉ፣ ሁለት መቶ ሀምሳ ሺህ የሚላሉ ግን እኛ እንዲህ ነው እንዲያኗራል እንደማልችል ነገር ናቸው። መጨረሻ የተስፋ ሲቆርጡ ገርፈው ለቀቁ። ከሌሊቱ አራት ሰዓት የተነሳ ነው ነቅቶ ነው ተወለቂት ይወጣ ብለን ከዛ በኋላ ቤተሰብ ያደውለን ብለን በኮንትራት መኪና ወደ ቤት ሊሆን መ ታጣቂዎቹ ስለነበርንበት ሁኔታ ለማንም መረጃ እንዳትሰጡ ስላሉን ለደህንነቴ ስለምሰጋ ስሜ እንዳይጠቀስ ያለው አስተያየት ሰጭ በጉዞው አብሯቸው ከነበሩት ውስጥ እጇ ላይ በጥይት ጉዳት ደርሶባታል ያላትን የእርሱን ባለቤት ጨምሮ ሶስት ሴቶች ሳይታገቱ መቅረታቸውንም ተናግሯል። እርሱን ጨምሮ በእገታ ላይ የቆዩት አስራ አንድ ግለሰቦች ያለፉትን አስር ቀናት እጅግ ፈታኝ በሆነ ሁኔታ ውስጥ ማሳለፋቸውንም ገልጿል። እግዚአብሔር አምላክ እንደው እንደው ምን ብዬ ልንገርህ፣ እንደው አትሙቺ ያላት ነፍስ ሆና ነው እንጂ እጅግ አሰጋሚ፣ የሚለበስ ነገር የለ፣ የነበርንበት ቲሸርት ነው። ብርዱ ብርድ ነው፣ ውርጩ ውርጭ ነው፣ ዝናቡ ዝናብ ነው። እና ስቃይና ድብደባው ከምልህ በላይ ነው። ወንድ ይሄ ነው ልል አርችለ ግን ከእኛ መካከል አንድ ልጅ በጣም በጣም በጣም በጣም በጣም ግንድ ላይ አሰው የደበደቡት በጣም የጎዱት አንድ ልጅ አለ። እሱ ከአንገቱ ጀምሮ እስከ እግሩ ድረስ ቁስል በቃ ቁስል ታውቃለህ፣ ይሄ ምንም የምትነካው ነገር የለም ላይ እና እሱ በጣም ከኛ መካከል የተጎዳው እሱ ነው። ወደ ወደ ሆስፒታል እንዲሄድ አደረግ ነው እሱን። ይሄ ነው ኑ አሚን፣ አሚን እንኳን አብረው ደስ ያለህ አሚን፣ አሚን፣ አሚን፣ አሚን አባት እግዜር ያክፍርልን። አሚን፣ አሚን። እና እንግዳም ስላለ ብዬ ነው። እሺ፣ እሺ። ስለ አጋቾቹ ማንነት ላነሳንለት ጥያቄ ደግሞ ተከታዩን አስተያየት ሰጥቶናል። በግምት ከሀያ በላይ አንድ ሀያ አምስት እስከ ሰላሳ ይጠጋሉ። ብቻ የተወሰኑ ፀጉር አላቸው ምናምን የወታደር ልብስ የለበሱ አይነት መስሉ ይሄ የበከተ ሬንጀር አይነት ነገር የለም። ግማሹ ደግሞ ይሄ ምንድን ነው ይባሉ ይ ጭንብል ነው ይባሉ የፊት ጭንብል እሱን ያደረጉ ምናምን ናቱ? እጅግ ያስፈራል። በቃ ከምለ በላይ ወንድሜ ምን ብዬ ልንገር። ስለ ማንነት አይነግሩንም። በቃ እኛ ከዚህ ወሰዱን ሁለት ተራራና ተራራ መካከል አፋርኛ የሚናገር ውስጡ አለ። በቃ ድብልቅልቅ ያለ ቋንቋ ነው። በቃ አሁን ይሄ ነው ብላ አትልም። በቃ ድብልቅልቅ ያለ ቋንቋ ነው የሚነጋገሩት እና የሚተራሩትም በኮድ ስም አላቸው። በኮርትም ነው የሚጠራሉ። ታግተው ከተለቀቁት ውስጥ የአንዱ ቤተሰብ አባል መሆናቸውን የገለጹ አንድ አባት በበኩላቸው ሁሉም ታግተው የተለቀቁት ሰዎች የአካልና የስነ ልቦና ጉዳት እንደደረሰባቸው አስረድተዋል። ቃለ መጠይቅ በምናደርግበት ወቅት በየቤታቸው እየሄዱ ታግተው የተለቀቁትን ግለሰቦች ሲያጽናኗቸው የነበሩት የቤተ ክርስቲያን አባት ዛሬ ታጋቾቹ ወደ አካባቢያቸው ከተመለሱ በኋላ ስለነበረው ድባብም ተናግረዋል። እኔ አሁን በጣም ደስተኛ ነኝ። የአካባቢው ሰውም እጅግ በጣም ደስተኛ ነው። ሁሉም ጋር እየዞረ እንኳን ደስ አላችሁ እንኳን በሰላም ገቡ እያሉ ነው። ይኸው እየዞረን ሁሉን እንኳን ደህና መጣችሁ እያልን ነው መቼስ የረገፉብን ቢኖሩም ምን ይደረጋል። ያው ሰው ሁሉ አካባቢው እንደገና በሀዘን እንደገና በግማሽ ደስታ እየተናጠ ነው። በቃ እነሱም ደግሞ ስላለፉ ጓደኞቻቸው እያለቀሱ እያየን ድጋሚ ሀዘን፣ ድጋሚ ልብሱ ሰው ሁሉ በመከራ ነው ወደየቤቱ እንዲገባ ተደርጎ አሁን በእንዲህ አይነት ሁኔታ ነው አካባቢው ህዝብ አብሮ በቃ መቆጣጠር ከምንችለው በላይ ሀዘን ድጋሚ በእነሱ ጎስቆል ሰውነታቸውን እያየ ሰው የሚያለቅ ሰው አለ እንደገና ደግሞ እነሱ የወንድሞቻቸውን ስም እየጠሩ እየጮሁ በሚያለቅሱበት ጊዜ በቃ ያለው ድባብ ከባድ ነበር። የተጎጂ ቤተሰቦችን በሀዘናቸው ወቅት በተለያየ መልኩ ሲያጽናኑ የነበሩ አካላትን ካመሰገኑ በኋላ ለመንግስትና ለታጣቂዎች አለኝ ያሉትን መልእክትም አስተላልፈዋል። እንዲህ አይነት አደጋ እግዚአብሔር ዳግም በኢትዮጵያ ምድር አያምጣብን፣ አይቅጠብብን፣ ለሀገራችን ሰላም ይስጥልን አምላካችን አምላክ ቅዱሳት መድኃኔዓለም ሰላም ይስጥልን ለሀገራችን። ሁሉ ከሰላም ነው የሚገኝ እና ሁሉም መንግስትም በየቦታው የሚሰብቀውን ጦር ሁሉም በጋራ ቁጭ ብለው ጉዳያቸው የህዝብ እልቂት እንዲቆም በጋራ ተሳስበን ምድሮ አልጠበበችን በፍቅር በሰላም በአንድነት እንድንኖር እዚህ ነው ምማጫል። እግዚአብሔር ስተልደበሉ ሁሉንም አመስግኑ። በኦሮሚያ ክልል የተለያዩ አካባቢዎች ባለፉት ሁለት ሳምንታት ውስጥ በሰላማዊ ሰዎች ላይ የተፈጸሙትን ጥቃቶች በተመለከተ የአሜሪካ ድምፅ ከኦሮሚያ ክልል መንግስት ኮሚኒኬሽን ቢሮና ከክልሉ ፖሊስ እንዲሁም ከፌዴራል ፖሊስ መረጃ ለማግኘት በተደጋጋሚ ያደረገው ጥረት የባለስልጣናቱ የእጅ ስልክ ባለመነሳቱ አስተያየታቸውን ለማካተት ለጊዜው አልተሳካም። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ ወደ ትግራይ እናልፋለን። በረሃብ ምክንያት የሚሞተው ሰው ቁጥር እየጨመረ ነው ሲል በትግራይ ክልል የአጽቢ ወረዳ አስተዳደር አስታውቋል። አስቸኳይ ምላሽ ለትግራይ በሚል የተቋቋመው ኮሚቴ 282 ሚሊየን ብር አሰባስቦ 64 ሺ ኩንታል እህል በድርቅ ወደ ተጎዱ አካባቢዎች ለማድረስ መጀመሩን ገልጿል። ፌዴራል የአደጋ ስጋት ስራ አመራር ኮሚሽን በረሃብ ምክንያት የሞተ ሰው ስለመኖሩ ማረጋገጫ እንደሌለው መግለጹ ይታወቃል። ሙልጌታ ጽብሃ ዝርዝራለሁ በወረዳው በረሃብ ምክንያት አንድ መቶ ሰላሳ ስምንት ሰው መሞቱን የአጽቢ ወረዳ አስተዳዳሪ አቶ መዝገበ ግርማይ ለአሜሪካ ድምፅ በሰጡት ማብራሪያ ተናግረዋል። ወረዳ አጽቢ የረሃብ ሁኔታ ስናየው በየቀኑ እየጨመረ እየሄደ ነው። እስካሁን አንድ መቶ ሰላሳ ስምንት ሰዎች ሙተዋል። ሀያ ህጻናትና አራቱም እናቶች ረሃቡ ስናየም በየቀኑ በየወሩ እየከፋ እየሰሳ እየሄደ ነው። ህብረተሰቡ አስቸጋሪ ሁኔታ ነው ያለው በወረዳው ደራ የሚባል ቀበሌ ነዋሪ የሆኑት አቶ ብርሃን ክፍለ የዘንድሮ የመሰለ ድርቅ አይተው እንደማያውቁ ጠቁመው አምስት ልጆች ይዘው ለረሃብ መጋለጣቸው ገልጸዋል። በአካባቢያችን ያለው ድርቅ ከባድ ነው። ብዙ አረጋውያን እናቶች ቤታቸውን ዘግተው ተኝተዋል። ከባድ ረሃብ ስላለ ወጣቱም አካባቢውን ጥሎ እየተሰደደ ነው። ወላጆቻችን እህት ወንድሞቻችን እያየን ከሚሞቱብን በማለት ወደ አረብ ሀገሮች እየተሰደዱ ነው። ለመኖር የሚሆን ነገርም ባለመኖሩ እንስሳት እየሞቱ ነው። ሶስት ልጆቻቸው በረሃቡ ምክንያት ትምህርት እንዳቋርጡም አቶ ብርሃን ገልጸዋል። ወረዳ ውስጥ በረሃቡ ምክንያት ትምህርት ለማቆም የተቃረቡ ትምህርት ቤቶች እንዳሉም አስተዳዳሪው አቶ መዝገበ ግርማይ አመልክተዋል። 对，老公、嗯。啊嗯 ፌዴራሉ የአደጋ ስጋት ስራ አመራር ኮሚሽነር ዶክተር ሽፈራው ተክለማርያም በአሁኑ ጊዜ በረሃብ ምክንያት የሰው ሕይወት ማለፉን አላረጋገጥንም ብለው ነበር። በትግራይ ክልል አስቸኳይ ምላሽ ለትግራይ በሚል የተቋቋመው ኮሚቴ በበኩሉ በዚሁ ዓመት በክልሉ ለተፈጠረው ድርቅና ረሃብ አስር ሚሊዮን ኩንታል ምግብ እንደሚያስፈልግ አስታውቋል። የኮሚቴው ምክትል ሰብሳቢ አቶ ተስፋይ ገብረ እግዚአብሔር እህል በድርቅ ወደ ተጎዱ ወረዳዎች ከትናንት በስቲያ ቅዳሜ ታህሳስ 27 2016 ዓ ም ጀምሮ ማዳረስ መጀመሩን ተናል። قبل عليه سلاسان وردتات. قبل كل በ36 ወረዳዎች 215 ቀበሌዎች ውስጥ አራት ሚሊዮን ተኩል ሰው አስቸኳይ እርዳታ ይጠብቃል። ይህ መንግስትና ለጋሾች ያካሄዱት ጥናት ነው። እነዚህን ምግብ በአስቸኳይ የሚያስፈልጋቸውን ለማገዝም በዚህ አንድ ዓመት 10 ሚሊዮን ኩንታል ወይም 40 ቢሊዮን ብር ያስፈልጋል። አሁን በአንደኛው ዙር 32 ወረዳዎች ውስጥ ለሚገኙ 425 ሺህ ተጠቃሚዎች የሚታደል 64ሺህ ኩንታል እህል መላክ ጀምረናል። ይህ ከግለሰቦችና ተቋማት በማሰባሰብ በቆሎ በመግዛት ወደ ተጎዱ አካባቢዎች መላክ የተጀመረ እህል ወደ ህዝቡ በቀጥታ እንዲዳረስም ክትትል ይደረጋል ተብሏል። በትግራይ ክልል የተከሰተው ድርቅ ለፖለቲካ አላማ እየዋለ ነው ሲሉ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ወቅሰው ድርቁ የሰባ ሰባቱን አይነት አደጋ ደቅነዋል መባሉ ፍጹም የተሳሳተ ነው ብለው ነበር። የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ በሰጡ የሰጡት ምላሽ ለረሃብ የተጋለጡ ሚሊዮኖች ለመታደግ የቀረበው ጥሪ ፖለቲካዊ መባል የለበትም ማለታቸው አይዘነጋም። ለአሜሪካ ድምፅ ሙልጌታ ጽበሃም መቀለ። ከሀገር ውስጥ ዘገባዎች ወጣ ስንል ደግሞ በእስራኤልና በሀማስ መካከል በሚደረገው ጦርነት ምክንያት በቀጠናው ያለው ውጥረት እየጨመረ መምጣቱን ተከትሎ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከተለያዩ የአረብ መሪዎች ጋር ተገናኝተዋል። በሌላ በኩል እስራኤል ፍልስጤማውያን በግዳጅ ከጋዛ ውጭ እንዲሰፍሩ ባይደረግም ጦርነቱ ግን ይቀጥላል ስትል በግልጽ ተናግራለች። በዚህ ዙሪያ የአሜሪካ ድምጽ ዘጋቢ ቬሮኒካ ባልደራስ እግሊሲያስ ያደረሰችን ዘገባ ቀጥሎ ይቀርባል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በአረቡ ዓለም ያካሄዷቸው ስብሰባዎች ክልላዊ ውጥረትን የማርገብና የእስራኤልና ሐማስ ጦርነት ወደ ቀሪው የቀጠናው ክፍል እንዳይስፋፋ የመከላከል አጀንዳ ያነገበ ነበር። በአሁኑ ወቅት እየተካሄደ ያለው ጦርነት የጀመረው እንደ አውሮፓውያን አቆጣጠር ጥቅምት ሰባት ቀን ሀማስ በእስራኤል ላይ ባካሄደው የሽብር ጥቃት ሲሆን በጥቃቱ አንድ ሺ ሁለት መቶ የሚሆኑ ሰዎች ሲሞቱ ሁለት መቶ አርባ የሚሆኑ ደግሞ ታግተዋል። ብሊንከን ከዮርዳኖሳቻቸው አይማን ሳፋዲ ጋር ከተገናኙ በኋላ የዓለም ምግብ ፕሮግራም ምግብ ማከማቻን ጎብኝተዋል። ለተቸገሩ ሰዎች የምናደርገውን እርዳታ መጠን መጨመራችን የግድ አስፈላጊ ነው። እርዳታውን ወደ ጋዛ እንዲገባ ብቻ ማድረግ ሳይሆን ጋዛ ውስጥ ከገባ በኋላ በሁሉ ቦታ ለሚገኙ ሰዎች ውጤታማ በሆነ መልኩ እንዲሰራጭ ማድረግ አለብን። በሚቀጥሉት ቀናት በዚህ ላይ ነው የምንሰራው። የዩናይትድ ስቴትስ ከፍተኛ ዲፕሎማት በኳታርም ጉብኝት አድርገው ከጠቅላይ ሚኒስትር መሐመድ ቢን አብዱራህማን አልታኒ ጋር ተወያይተዋል። ከውይይታቸው በኋላ በጋራ ባካሄዱት ጋዜጣዊ መግለጫ ወቅትም አንዳንድ የእስራኤል ካቢኔ አባላት ፍልስጤማውያንን ከጋዛ ውጭ እንዲሰፍሩ ጠይቀው ያወጡትን መግለጫ ውድቅ አድርገዋል። እነዚህ መግለጫዎች ኃላፊነት የጎደላቸው ናቸው። ሰዎችን የሚያነሳሱና ወደፊት ሐማስ የማይቆጣጠረው አሸባሪ ቡድኖች የእስራኤልን ደህንነት ስጋት ላይ የማይጥሉበት፣ ነገር ግን ደግሞ በፍልስጤም የሚመራ ጋዛ ለመፍጠር የሚደረገውን ጥረት አስቸጋሪ የሚያደርጉ ናቸው። ፍልስጤማውያንን ከጋዛ ሰርጥ የማባረሩ ጉዳይ የአይሁድ መንግስት ይፋዊ አቋም አለመሆኑን የእስራኤል ፕሬዚዳንት አይሳክ ሄርዞግ ኤንቢሲ በተሰኘው የአሜሪካ ቴሌቪዥን ጣቢያ በሚተላለፈው ሚትዘ ፕሬስ የተሰኘ ፕሮግራም ላይ ቀርበው ተናግረዋል። ሰላሳ ሚኒስትሮች በሚገኙበትና የጸጥታ ጉዳይን የሚመለከት ባልሆነ ካቢኔ አንድ ሚኒስትር የፈለገውን ሊናገር ይችላል። እኔ ላልወደው ይችላለሁ፣ ነገር ግን ደግሞ የእስራኤል ፖለቲካ እንደዚሁ ነው። ነገር ግን በይፋና በማያሻማ መልኩ የምናገረው ነገር ይሄ የእስራኤል አቋም አለመሆኑን ነው። አሁን እየተካሄደ ያለው ጦርነት ግን ሁሉንም ዓላማዎች እስኪያሟላ ድረስ እንደማይቆም የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በካቢኔ ስብሰባቸው ወቅት አስታውቀዋል። የሐማስ ሙሉ ለሙሉ መወገድ፣ የታጋሾችን መመለስና ጋዛ ከዚህ በኋላ ለእስራኤል ስጋት እንደማትሆን ለማረጋገጥ የገባነው ቃል ይፈጸማል። እስራኤል የፍልስጤማውያንን ሕይወት እንድትጠብቅ የሚደረገው ግፊት እያየለ መጥቷል። ብሊንከንም በዚህ ሳምንት በእስራኤል በሚያደርጓቸው ውይይቶች ጉዳዩን በድጋሚ እንደሚያነሱ ተናግረዋል። በቬሮኒካ ባልደራስ ኤግሊሲያስ ለቀረበው ዘገባ ስመኝሽ የቆየ፣ ዋሽንግተን ዲሲ የአሜሪካ ድምጽ ዝግጅቶቻችን አሁንም ይቀጥላሉ። በተከታይ የምናልፈው ደግሞ ወደ አፍሪካ ነክ ርዕሶች ነው። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደንና አስተዳደራቸው በአዲሱ አውሮፓውያን 2024 ዓ ም ከአፍሪካ አህጉር ጋር በሙሉ ቁርጠኝነትና በትብብር እንደሚሰሩ የዋይት ሃውስ የብሔራዊ ደህንነት ምክር ቤት የስትራቴጂ ዘርፍ ኮሚኒኬሽን አስተባባሪው ጆን ከርቢ ተናገሩ። ጆን ከርቢ ይህን ያሉት ከአሜሪካ ድምጽ የዋይት ሃውስ ጋዜጠኛ ፓሪስ ሁዋንግ ጋር ባለፈው ሳምንት ሐሙስ ባደረጉት ቃለ ምልልስ ነው። ደረጀ ደስታ ያቀርበዋል። ብሔራዊ የደህንነት ምክር ቤት የስትራቴጂክ ኮሚኒኬሽን አስተባባሪ ጆን ከርቢ ቀጣዩ የአሜሪካ አፍሪካ ትብብር ምን መልክ ይሆናል፣ በዚህ ዓመት ተጨማሪ ወታደራዊ ትብብርን ወይም ከፍተኛ ባለስልጣናት አካባቢውን ይጎበኙ እንደሆን ተጠይቀው ሲመልሱ፣ አፍሪካን በሚመለከት ግንኙነታችን ሙሉ ለሙሉ ሁለንተናዊ ሆኖ ሲቀጥል የምታዩት ይመስለኛል። በአፍሪካ የመሪዎች ጉባኤ ላይ በገባናቸው ብዙ ቃሎች በጣም ጥሩ መሻሻል አሳይተናል። አስራ ሰባት የሚሆኑ የዩናይትድ ስቴትስ መንግሥት ከፍተኛ ባለሥልጣናት አፍሪካን ጎብኝተዋል። በከፍተኛ ባለሥልጣናት ደረጃ የተካሄዱ እነዚያ ትብብሮች እንደሚቀጥሉም ሙሉ ለሙሉ ጠብቃለሁ። ዩናይትድ ስቴትስ እንደ ዲሞክራቲክ ሪፐብሊክ ኮንጎ ና ሱዳን ባሉ ግጭቶች ውስጥ በገቡ በርካታ የአፍሪካ አገራት ግለሰቦች ላይ ማዕቀብ ጥላለች። ፕሬዚደንት ባይደን በማዕከላዊ አፍሪካ ሪፐብሊክ በጋቦን በኒጀር ና በዩጋንዳ ካለው የሰብአዊ መብት ጉዳዮች ጋር በተያያዘ አፍሪካ እድገት እድል ድንጋጌ ወይም አገዋ እድል ተጠቃሚነትን በቅርቡ ሰርዘዋል። ዩናይትድ ስቴትስ ከአጉሪቱ ጋር ያላትን ግንኙነት ለመምራት በዋናነት የምትጠቀመው ይህ አይነት መንግስታዊ የኢኮኖሚ አመራር ነው። ይህ ደግሞ እየጨመረ የመጣውን የቻይና ና አህጉሪቱ ላይ የምታወጣውን ከፍተኛ ውጪ ለመቋቋም በቂ ነው። ከርቢ ለዚህ ጥያቄ በሰጡት መልስ Well, first of all, these actions we're taking, uh, these economic actions, actions you're, you're talking about, uh, we're, uh, we're designed to express our deep concern. እንግዲህ በመጀመሪያ እነዚህ የምንወስዳቸው እርምጃዎች፣ እነዚህ የምታነሷቸው የኢኮኖሚ እርምጃዎች የተነደፉት በእነዚህ አገሮች ያሉት መሪዎች የሚያደርጓቸውን አንዳንድ ተግባራት በጥልቀት ያሳሰቡን መሆኑን በተጨባጭ መንገድ ለመግለጽ ነው። ቻይናን ለመቃወም ከመሞከር ጋር ምንም ግንኙነት የለውም። የውጭ ፖሊሲያችንን በሰብአዊና የሲቪል መብቶች ላይ ትኩረት በማድረግ መምራት ትክክለኛውን ነገር ማድረግና የምንፈልገውና የማንቆምለትን ነገር ግልጽ ማድረግ ነው። ሌሎችም መንገዶች አሉን። አሁን በትክክል እንዲህ ነው ብዬ በግምት መናገር አልችልም፣ ግን ስለ ቻይና አይደለም። እነዚህ አገሮች በሙሉ ከዩናይትድ ስቴትስ ጋር ምንም አይነት ግንኙነት እንደሚፈልጉና ከቻይና ጋር ምን አይነት ግንኙነት እንደሚፈልጉ በራሳቸው ይወስናሉ። ያ የእነሱ ጉዳይ ነው። በአህጉሪቱ ጠንካራ የግንኙነት መረብ ስላለን ችግር የለብንም። ከርቢ አያይዘው ሲናገሩ ለአፍሪካ ሀገራትና ለአፍሪካ መሪዎች ከሌሎች ሀገራት ጋር በሚኖራቸው ግንኙነት ከአህጉሪቱ ውጪ ያሉት ሌሎች ሀገሮች እንዳደረጉት አፍሪካውያን ወዳጆቻቸውን አገራቸውን የበለጠ እዳ ውስጥ እንዳይከቱ በፋይናንስ ግልጽ ጤናማና ንቁ የፋይናንስ እድሎችን ለመስጠት ትክክለኛ እርምጃዎችን እየወሰድን በመሆናችን ችግር የለብንም ብለዋል። በመጨረሻም በአፍሪካ የመሪዎች ጉባኤ ላይ የገባነውን ቃል በማሟላት ለመሰረተ ልማት እድገትና ልማት ጤናማ አዋጭና ግልጽነት ያለው ኢንቨስትመንት በመፍጠር ለጋራ መርሆችና እሴቶች መቆምን በተመለከተ በተናገርነው ቃል መሰረት ገንዘባችንን በቅንነት በማውጣት የሰራነውን ስራ አጠናክረን እንቀጥላለን ሲሉ ብሔራዊ ደህንነት ምክር ቤት የስትራቴጂክ ኮሚኒኬሽን አስተባባሪ ጆን ከርቢ ዩናይትድ ስቴትስ በአዲሱ የአውሮፓውያኑ 2024 ዓመት ከአፍሪካ ጋር ስለሚኖራት ግንኙነት አብራርተዋል። በዱባይ ማራቶን በሁለቱም ጾታ ኢትዮጵያውያን አትሌቶች ድል አድርገዋል። ቅዳሜ እለት ለሚጀምረው የአፍሪካ ዋንጫ ተሳታፊ ሀገራት ኮትዲቯር መግባት ጀምረዋል። እነዚህና ሌሎች የስፖርት ወሬዎችን ያካተተው ሳምንታዊ የስፖርት መሰናዷችን ተከታዩ ነው። ኬኔዲ አባተ ትላንት እሁድ ታህሳስ 28 በዱባይ በተካሄደ ማራቶን የመጀመሪያ የማራቶን ውድድሯን ያደረገችው ኢትዮጵያዊቷ ትዕግስት ከተማ የቦታውን ክብረ ወሰን አሻሽላ አሸንፋለች አትሌቷ ውድድሩን ሁለት ሰዓት ከ16 ደቂቃ ከ07 ሰከንድ በሆነ ጊዜ ነው ያጠናቀቀችው በዚህም በርቀቱ ተይዞ የነበረውን የቦታውን ክብረ ወሰን ከአንድ ደቂቃ በላይ ማሻሻል ችላለች። ባለፈው ዓመት በዚያው በዱባይ አንደኛና ሁለተኛ ሆነው ያጠናቀቁት ኢትዮጵያውያኑ አትሌቶች ዴራ ዲዳ ና ሩቲ አጋ ቀደም ሲል በ800 ሜትር ና በ1500 ሜትር ትታወቅ በነበረችው የ25 ዓመቷ ትዕግስት ከተማ ተቀድመው ተከታዮቹን ደረጃዎች ለመያዝ ተገደዋል። ሩቲ ሁለተኛ ስትወጣ፣ ዴራ ሶስተኛ ደረጃን ይዛ አጠናቃለች። በዱባይ ማራቶን የወንዶች ምድብም ኢትዮጵያውያን አትሌቶች ከአንደኛ እስከ ሶስተኛ ያለውን ደረጃ ይዘው አሸንፈዋል። እንደ ትዕግስት ሁሉ የመጀመሪያ የማራቶን ውድድሩን ያደረገው የ19 ዓመቱ አዲሱ ጎበና ውድድሩን ሁለት ሰዓት ከ05 ደቂቃ ከ01 ሰከንድ በሆነ ሰዓት ሲያሸንፍ ለሚዱ ቻና ደጀኔ መገርሳ ሁለተኛና ሶስተኛ ወጥተዋል። 34ተኛው የአፍሪካ ዋንጫ የፊታችን ቅዳሜ ጥር አራት ቀን በአይቮሪ ኮስት መካሄድ ይጀምራል። የውድድሩ ተሳታፊዎች ወደ አገሪቱ መግባት የጀመሩ ሲሆን በትናንትናው ዕለት የገቡት ሞሮኮና ጊኒ ቢሳው ቀዳሚ መሆናቸውን የአፍሪካ እግር ኳስ ፌዴሬሽን አስታውቋል። የታንዛኒያ ብሔራዊ ቡድን ሰኞ፣ የቀድሞ ሻምፒዮኖቹ ሴኔጋሎች ሰባት ጊዜ የውድድር ሻምፒዮን በመሆን ክብር ወሰን የያዘችው የግብፅ እና የሞዛምቢክ ቡድኖች ደግሞ በነገው ዕለት እንደሚገቡም ካፍ በድረገጹ አስነበ ተከብቧል የመክፈቻው ጨዋታ በአስተናጋጇ ኮት ዲቫር እና ጊኒ ቢሳው መካከል በሰሜን አቢጃን በሚገኘው አላሳኖ ቻራ ስታዲየም ይደረጋል። በውድድሩ ላይ በዳኝነትና በሌሎች ኃላፊነቶች እንዲያገለግሉ በካፍ ከተመረጡ ባለሙያዎች መካከል ሶስት ኢትዮጵያውያን እንደሚገኙበት የኢትዮጵያ እግር ኳስ ፌዴሬሽን መረጃ ያመለክታል። ባለፉት ተከታታይ የአፍሪካ ዋንጫዎች ላይ በርካታ ጨዋታዎችን በዳኝነት የመራው ኢትዮጵያዊው ዓለም አቀፍ ዳኛ በአምላክ ተሰማ ለኮት ዲቫሩ ውድድርም ለዳኝነት ተመርጧል። የካፍ ኤሊት ኢንስትራክተር እና የፊፋ ቴክኒካል ኤክስፐርት የሆነው አብርሃም መብራቱ ደግሞ የአፍሪካ ዋንጫው ቴክኒካል ጥናት ቡድን አባል ከሆኑ 19 ግለሰቦች አንዱ ነው። በካፍ ኃላፊነት ከተሰጣቸው ኢትዮጵያውያን መካከል ሶስተኛዋ ኮሚሽነር ተስፋነሽ ወረታ ስትሆን የዳኞች ኮሚቴ አባል በመሆን በውድድሩ ላይ ትሳተፋለች። በተጫዋችነትና በአሰልጣኝነት አራት የዓለም ዋንጫዎችን ያሸነፈው ብራዚላዊው የእግር ኳስ ተጫዋች ማሪዮ ዛጋሎ በ92 ዓመቱ አርፏል። ዛጋሎ የዓለም ዋንጫን በተጫዋችነት እንደ አውሮፓውያን አቆጣጠር በ1958 እና 1962 ያሸነፈ ሲሆን በ1970 በአሰልጣኝነትና በ1994 ደግሞ በቴክኒክ ዳይሬክተርነት አሸንፏል። በአሰልጣኝነትና በተጫዋችነት የዓለም ዋንጫን በማንሳት የመጀመሪያው የሆነው ማሪዮ ዛጋሎ ከ 1994ቱ ዋንጫ በኋላ በድጋሚ ወደ ዋና አሰልጣኝነት መጥቶ በ1998 ብራዚልን ለፍጻሜ አድርሶ በአስተናጋጇ ፈረንሳይ ተሸንፏል የተለያዩ አካላት በዛጋሎ ሞት የተሰማቸውን ሀዘን በመግለጽ ላይ ሲሆኑ የብራዚሉ ፕሬዝደንት ሉዊ ኢናሲዮ ሉላ ዳ ሲልቫ ለዛጋሎ ቤተሰብ ጓደኞችና በሚሊዮኖች የሚቆጠሩ አድናቂዎች ሀዘናቸውን ገልጸው በብራዚል የሦስት ቀናት ሀዘን አውጀዋል የብራዚል እግር ኳስ ኮንፌዴሬሽን ፕሬዝደንት ኤድናልዶ ሮድሪጌዝ ደግሞ ይህን ታላቅ የእግር ኳስ ጀግናችንን በማጣታችን ለቤተሰቦቹና ለአድናቂዎቹ በዚህ የሐዘን ወቅት አብረናቸው መሆናችንን እንገልጻለን ብለዋል። የፊፋ ፕሬዝደንት ጂያኒ ኢንፋንቲኖ በእግር ኳስ በተለይም በብራዚል እግር ኳስ ላይ የዛጋሎ ተጽዕኖ ከፍተኛ ነው ብለዋል። አክለውም ዛጋሎ የብራዚል እግር ኳስ አባት እንደሆነ ይታወሳል። የፊፋ የዓለም ዋንጫ ታሪክም ያለ ዛጋሎ ሊወሳ አይችልም ሲሉ ተናግረዋል። ብራዚላውያን የዓለም ዋንጫ አሸናፊዎችን ሮናልዲኒዮ፣ ሮማሪዮ፣ ቤቤቶ፣ ታፋሬል እና ካፉን ጨምሮ የአሁንና የቀድሞ ተጫዋቾችም ሐዘናቸውን ገልጸዋል። ለፈረንሳዩ ኒስ የሚጫወተው አልጄሪያዊው ኢንተርናሽናል ዩሴፍ አታል ከእስራኤል ጋር በተገናኘ በማህበራዊ የትስስር ገጹ ጸረ ሴማዊ መልእክት በማሰራጨቱ ምክንያት በፈረንሳይ እግር ኳስ ባለስልጣናት የተጣለበትን የሰባት ጨዋታ ቅጣት ከፈጸመ በኋላ አሁን ደግሞ በገደብ የስምንት ወር እስራት ተፈርዶበታል። የ27 ዓመቱ ወጣት ለአይሁዶች ጥቁር ቀን ሲል የጠራውን የፍልስጤም ሰባኪ ቪዲዮ በማጋራቱ ሃይማኖታዊ ጥላቻን በማነሳሳት ተከሶ ነው በፈረንሳይ ፍርድ ቤት ቅጣቱ የተላለፈበት በተጨማሪም 45 ሺህ ዩሮ ተቀጥቷል። ክለቡ ኒስ ቪዲዮው ውዝግብ ይፈጥራል ብሎ ካስጠነቀቀው በኋላ በማግስቱ ይቅርታ ጠይቆ ቪዲዮውን አንስቶ ነበር። ክስ ከተመሰረተበት በኋላም በቪዲዮው ማስተላለፍ ፈልጎ የነበረው የሰላም መልእክት መሆኑንና የ35 ሰከንዱን ቪዲዮ ከመለጠፉ በፊት ሙሉውን አላየሁም በማለት በድጋሚ ይቅርታ ጠይቋል። ነገር ግን ያ ክርክሩ ያላሳምነው አቃቤ ህግ በ35 ሰከንዶች ውስጥ አንድም ስለ ሰላም ንግግር የለም ብሎ ተከራክሯል። ምንም እንኳን ከፈረንሳይ ሊግ የተጣለበት እገዳ ቢያበቃም በሊግ አንድ የሚወዳደረው የተጫዋቹ ክለብ ኒስ ሌላ ውሳኔ እስኪተላለፍ ድረስ በሚል አግዶታል። አታል ለሀገሩ መጫወቱን ግን የቀጠለ ሲሆን የአፍሪካ ዋንጫ ስብስብ ውስጥም ተካቷል። የቀድሞው የደቡብ አፍሪካ የኦሎምፒክና ፓራሎምፒክ አትሌት ኦስካር ፒስቶሪስ አርብለት በአመክሮ ከእስር ተፈቶ ፕሪቶሪያ ወደሚገኘው መኖሪያ ቤቱ ገብቷል። የዛሬ 11 ዓመት ገደማ በፍቅር ጓደኛው ሬቫ ስቴን ካምፕ ላይ ዓለምን ያሳዘነ ግድያ ፈጽሞ ነበር። ለእስር የተዳረገው እንደ ኤሮፓን አቆጣጠር በ2013 በደቡብ አፍሪካ ዋና ከተማ ፍቅረኛውን ሬቫ ስቴን ካምፕን ተኩሶ በመግደል ወንጀል የተከሰሰው ታዋቂው ፒስቶሪስ ከግማ ማሽ በላይ የሚሆነውን የእስር ቅጣት ጨርሷል። በእነዚህ ጊዜያት ውጤታማ ተግባር ፈጽመዋል በሚል በሀገሪቱ የህግ ማዕቀፍ ውስጥ በተዘረጋው የይቅርታ ስርዓት ነው በአመክሮ የተፈታው። ፍቅረኛውን በሌሊት ሌባ የመጣ መስሎት በስህተት እንደገደላት በወቅቱ ተናግሮ ነበር። የ37 ዓመቱ የቀድሞ ባለሁለት ሰው ሰራሽ እግር አትሌት ፒስቶሬስ ስድስት የፓራሊምፒክ የወርቅ ሜዳሊያዎችን አሸንፏል። በለንደን ኦሎምፒክ ላይ ከፓራሊምፒክ ባለፈ ሙሉ እግር ካላቸው አትሌቶች ጋር በ ኦሎምፒክም ተወዳድሮ እንደነበር ይታወሳል። ለዛሬ የመረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። የተከበራቸው አድማጮችና ተመልካቾቻችን ለምሽቱ የያዝናቸው ዝግጅቶች በዚሁ ተጠናቀቁ። ከአቀናባሪ ብርሃን ኃይሉ ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። ነገ በሌሎች ዝግጅቶች ዳግም እንመለሳለን። ሰላም በደናደሩ Ibibu <laughs>